The voice of a man. ዘጠኝ የኢትዮጵያ ተቃዋሚ ፓርቲዎች ሰማያዊ ፓርቲ፣ የመላ ኢትዮጵያ አንድነት ድርጅት፣ የከንባታ ህዝብ ኮንግረስ፣ የመላ ኢትዮጵያ ዲሞክራቲክ ፓርቲ፣ የኦሞ ህዝቦች ዲሞክራሲያዊ ህብረት፣ የመላው አማራ ህዝብ ድርጅት፣ የሶዶ ጎርደና ህዝብ ድርጅት፣ የኢትዮጵያ ብሔራዊ አንድነት ፓርቲ፣ የጌዲዮ ህዝብ ዲሞክራቲክ ድርጅት በትናንትናው ዕለት አንድ የትብብር ስምምነት ተፈራረሙ። አምስቱም ተቃዋሚዎች ይህንን ስምምነት ይፋ በማድረግ ዛሬ ረቡ በሰማያዊ ፓርቲ ጠቅላይ ጽህፈት ቤት ጋዜጣዊ መግለጫ ሰጥተዋል። በስምምነቱ መሰረትም የኢትዮጵያ ተቃዋሚ ፓርቲዎች ኮንሶርቲየም ጥምረት ወይም ህብረት መመስረቱ ተገልጿል። የኮንሶርቲየሙ አባላት በሊቀመንበርነት ከመረጧቸው የሰማያዊ ፓርቲው ይልቃል ጌትነትና በጸሐፊነት ከተመረጡት የኦሞ ህዝቦች ዴሞክራቲክ ህብረት አቶ ግርማ በቀለ ጋ አዲሱ አበበ ቀጣዩን ውይይት አድርጓል። ውይይቱ የኮንሶርቲየሙ ማለትም የህብረቱን አስፈላጊነት በተመለከተ አቶ ይልቃል ጌትነት ከሚናገሩት ይጀምራል። የፓርቲዎቹ ሙሉትና እና ነጻነት ፕሮግራማቸው እንደተጠበቀ ሆኖ በሚያግባቡን ጉዳዮች ላይ ጀምረን ሀሳብ ለሀሳብም እየተግባባን በስነ ልቦናም እየተዋወቅን ስንመጣ በሂደት ግንኙነታችንን እያደራጀን ከፍ ወዳለ ወደ ዘላቂ ነገርም ልንሄድ እንችላለን በሚል ሰፊ የሆነ እንግዲህ ረዘም ያለ ጊዜ ጥናት፣ የዳሰሳ ጥናት አድርገን በጋራ በተግባባንባቸው ጉዳዮች በጋራ ለመስራት ነው ይሄ ነገር የተፈጠረው። መጀመሪያ ወዳቀረብኩት ጥያቄ ልመለስ። አቶ ግርማ እዚያ ላይ ሀሳብ ቢሰጡ ወደ አመሰራር ጠራታችሁ ለምን አንድ ያደረጋችሁ ምክንያት እና በምንድን ነው እሱ የተሰባሰባችሁት? ሕብረ ብሔርነት መለኪያ ሆኗል ወይምስ ደግሞ አልሆነም ማለት ነው? አንድ በጋራ የሚያደርገን ጉዳይ አለ። ይህን የሀገራችን ወቅታዊ ፖለቲካን በምንመለከትበት ጊዜ በምርጫ ጉዳይ ላይ በመጪው ምርጫ ላይ በጋራ የምንቆምበት አስፈላጊነትና ሳዊነት፣ ሁለተኛ ደግሞ በዘላቂውም ቢሆን ይህንን ጉዳይ በጋራ በሀገሪቱ ውስጥ ሕገ መንግስታዊ የመድብለ ፓርቲ ፖለቲካ ሰልፍ ነው። ስለ ምርጫ ሌሎች ነገሮች መነጋገሩ ፋይዳ የለውም። ለምርጫው ቅድሚያ ምርጫ አለው የሚለውን ጥያቄ መለስ አለበት። በእነዚህ ጉዳዮች ደግሞ የህብረ ብሔራዊ ሆነ ብሔራዊ ወይም ደግሞ የክልል ፓርቲዎች የምንላቸው ምንም አይነት ልዩነት ስለሌላቸው የአደረጃጀ የአደረጃጀት ጉዳይ ምንም ችግር ሆኖ አልተገኘም። ግንኙነታችንን የድርጊት ወይም የፋንክሽናል ሪሊስ ስለሆነ ወደ ቦርድ የሚያመጣ ጉዳይ አደለም እና በዚህ መልክ ነው ያየ አቶ ይልቃል፣ ህብረ ብሔር ባይሆኑም አብሮ ለመሄድ አንቸገርም ነው፣ ባጭሩ የአቶ ግርማ አስተያየት ባጭሩ። አቶ ይልቃል እውነት ነው። አሁን የኢትዮጵያ ሁኔታ ከድጡ ወደ ማጡ እየሄደ ዝርዝር የፖሊሲና የፕሮግራም አማራጮችን ሳይሆን አጠቃላይ ትግሉ ሀገር የማዳንና እንደ ኢትዮጵያ የመኖር ችግሮች እየተከማችሁ ከአቅም በላይ ሆነው ሁላችንም ወደማንወደውና ወደምንሰጋበት ነገር ሊያስኬደን ስለሆነ አወቃቀራቸው በየትኛውም መንገድ ቢሆን በክልል እንዲሁም በሀገር አቀፍ ደረጃ በጋራ የሚሰሩት ፊታቸው የተደቀነ ብዙ ችግር እንዳለ እና ያንንም ካቃለሉ ምናልባት ለልዩነታቸውንም መጫወት የሚችሉበትን ሜዳ ለመፍጠር የመጀመሪያ ቅድም ስለሆነ አሁን ባለንበት ሁኔታ ወደ ደረጃ መደራጀታቸው ለምንጠራጠራ ስራ ምንም ችግር አይፈጥርም የኢትዮጵያን ጉዳይ በተመለከተ ሁለታችሁም የገልጣችሁት የአንድነት አስፈላጊነት በዘጠኙ ብቻ ሳይሆን ሌሎችም የተቃዋሚ ፓርቲዎች ይህን ነገር ያነሳሉ እና ለምን ዘጠኝ ብቻ ሆናችሁ ከዛ በላይ የተቃዋሚ ፓርቲዎች ስላሉ ማለት ነው ኢንጂነር ይልቃል የሚል ቀጥሉ ይችላሉ። ከፈለጉ ልክ ነው። አቶ አዲሱ ይህንን ነገር ስንሰራ ወደ አስራ አራት ያህል ፓርቲዎች ነን ነው ለባለፈው ሶስት ወራት ስንነጋገር የቆየን ድምጽ ለማድረግ አንድነት ለዲሞክራሲ እና ለፍትህ ፓርቲ እና የመድረስ አማል ፓርቲዎቹ ነን የግምገማ ሰነዱን በማዘጋጀት ሂደት በሀገር ደረጃ ልንሰራ የምንችላቸውን እና በጋራ የሚያሰሩትን ነገሮች በማዋቀር እና በመለየት ሂደት ውስጥ አብረን የቆየ ነው። ነገር ግን ቅርብ ጊዜ እንደምታውቁት አንድነት የአመራር ለውጥ አድርጓል። በአንጻሩ ደግሞ መድረክ እና አንድነት በፊት የነበራቸው ግንኙነት በተወሰነ ጊዜም ተቋርተው የነበረበት ሁኔታ ስለነበር ያንን ነገር መልካ ሲዘን እስከምንመጣ ድረስ ጊዜ ያስፈልገናል ብለው ነው መድረኮቹም እና አንድነትም በቅርብ እንገናኛለን። እስከ ትላንትና ሁለት ድረስ አብረው ነበሩ። ይሄ የተፈጠረው አዲስ ያመራር ለውጥ ይህንን ነገር አጽድቆት እስከሚመጣ ነው እንጂ በመርህ ደረጃም በሂደቱም ላይ ነበሩበት። በአጠቃላይ እንግዲህ በኢትዮጵያ ሂደት ጎላ ብለው የሚታዩት ፓርቲዎች እና ሰው ማይን ውስጥ ያሉት አብረን እየሰራን ያለንበት ሁኔታ ነው ያለው። በቅርብ ቀን እንደሚቀላቀሉን ተስፋ አድርጋለሁ። አሁን እዚህ የዘጠኝ የዘጠኙ ፓርቲዎች ህብረት ግን እስከ ምን ድረስ ነው የሚሄደው? ማለት ምርጫ ይመጣል። በምርጫ ጊዜ እያንዳንዱ ፓርቲ ራሱን ተወዳዳሪ ያቀርባል ወይንስ ደግሞ አንድ የሚወከል ሰው ከዘጠኞች ውስጥ ይወጣል? ምንድን ነው እሱ? በዛ በኩል እስቲ አቶ ግርማ ያለውትን ግንኙነት መዋቅራዊ ግንኙነት ሳይሆን የድርጊት ግንኙነት ነው። ፋንክሽናል ሪሌሽን የምንለው ነው። ሁለት መሰረታዊ ነገሮችን አስቀምጠናል። በመጀመሪያው ምርጫ ሁለት ሺህ ሰባት የምርጫ ሜዳው ይስተካከል የሚለውን ጥያቄ በጋራ ገፍተን የፖለቲካ ምህዳሩ ሰፍቶ ምርጫው ሳዊ ነጻ፣ አሳታፊና ታማኒ እንዲሆን ያቀረብናቸው ጥያቄዎች አሉ። እሱም በሚመለከት በጋራ ግፊት የምናደርግበት ነው። ወደ ምርጫው የሚያገባኝ የጠየቅናቸው ጥያቄዎች የሚመለሱበት ሁኔታ ካለ የምናደርገው ግንኙነት እንዴት ወደ ምርጫው እንሳተፋለን እና የመሳሰሉ ጥያቄዎችን ባለው ጊዜ ውስጥ የምንመልሰው እና ከምናገኘው ምላሽ ጋር ሲያይዘው የምናየው ጉዳይ ሆነው፣ በሁለተኛ ደረጃና በረጅቡ ቀጣይነቱን በሚመለከት አብረን ልንሰራ በምንችል የሚችልባቸው ጉዳዮች እና በመካከላችን ያሉትን የፕሮግራም ሆነ ሌሎች ልዩነቶቻችንን ከሀገራዊ ፖለቲካው አንጻር እንዴት አብረው ሊያሰሩ ይችላሉ የሚሉትን ጉዳዮች በምንፈታበት ጊዜ ከዚህ የጠነከረ ግንኙነት ለመመስረትና ሌሎች ጉዳዮችን አስተካክለን ልንሰራ የሚችልበት የተመቻቸ ሁኔታ ለመፍጠርና አንድ ጠንካራ ሀገራዊ የፖለቲካ ኃይል የሚፈጠርበትን ሁኔታ ለማመቻቸት ነው። አቶ ይልቃለም ሊጨምሩ ይችላሉ በተለያየ ፕሮግራም እና ለማወቅ ያሉ ች ናቸው አሁን ባለንበት የስራ ግንኙነት ፓርቲዎቹ የራሳቸው ሙሉነት ለዋላዊነት እና ነጻነት እንደተጠበቀ ነው ያንን አሁን ለሁነን መናገር ባንችልም ግን በሂደት ወደዛ ደረጃ የሚደረስበት ነገር እንዳለ ይታየኛል ተስፋ አረጋለሁ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ አውጥቷል በቅርቡ ከምርጫ ቦርድ የጊዜ ሰሌዳ ጋራ የእናንተ የምርጫ ዝግጅት እንዴት ነው አብሮ መሄድ አለመሄድ አንደኛው ያንን የጊዜ ሰሌዳውን በእኛ እምነት አልጸደቀም አስተያየትም እንድንሰጥ እስካ አስር ቀን ድረስ በደብዳቤ ጠይቋል ነገር ግን የጊዜ ሰሌዳ የሚባለው ነገር ያለን ነገር ለማስፈጸም የሚደረግ ነገር ነው አሁን በሀገሪቷ ውስጥ ያለው የዲሞክራሲያዊ ምርጫ የማድረግ ሂደት ግን በብዙ ሁኔታ ቀደም አቶ ግርማ እንደተናገረው የተዘጋ ያህል ነው ስለዚህ ያ የጊዜ ሰሌዳም ሊሻሻል ይገባዋል እንደገና ሌሎች ነገሮች ካለፉ በኋላ ሁላችንም ተነጋግረንበት የሚሆን ነገር እንጂ እንደው በጊዜ ሰሌዳ የማጽደቅ ነገር የታነቀ እና በዛ ውስጥ የታገተ ሊሆን አይገባል ነገር ግን ያም ሆኖ እኛ ባለውም አስቸጋሪ ሁኔታ ቢሆን የራሳችንን የቤት ስራ ከህዝቡም ጋር በጎንዮሽ ከፖለቲካ ድርጅቶችም ጋር አሁን እኛም ራሳችን እንደ ፖለቲካ ፓርቲ የምንችለውን ያህል የሀገራዊ ምርጫ የሚደረግበት አመት በመሆኑ ያንን የሚመጥን ትግል ለማድረግ ጥረታችን በዚህ በትብብር ውስጥ ይቀጥላል። ነገር ግን ያንን የጊዜ ሰሌዳ ምንም ፓርቲዎች እውቅናም አልሰጠነውም፣ እንደ ቁም ነገርም አላየነውም። በጣም አመሰግናለሁ። ኢንጂነር ጌትነት ይልቃል የህብረቱ ሊቀመንበር፣ የህብረቱ ዋና ጸሐፊ አቶ ግርማ በቀለ፣ አመሰግናለሁ በአድማጮች ስም ስለ ከሁሉም ፓርቲዎች የተውጣጡና ኮንሰርቲየሙን የሚመሩ አምስት ተወካዮች የተመረጡ ሲሆን ከሰማያዊ ፓርቲ ይልቃል ጌትነት ሊቀመንበር፣ ከከምባታ ህዝብ ኮንግረስ ኤርጫፎ ኤርዴሎ ምክትል ሊቀመንበር፣ ከኦሞ ህዝቦች ዲሞክራሲያዊ ህብረት ግርማ በቀለ ዋና ጸሐፊ፣ ከመላ ኢትዮጵያ አንድነት ድርጅት ካሳሁን አበባው ምክትል ዋና ጸሐፊ፣ እንዲሁም ከመላ ኢትዮጵያ ዲሞክራሲያዊ ፓርቲ ኑሪ ሙደስር አቃቤ ንዋይ ናቸው። That's